በትግራይ ክልል በሴቶች ላይ የሚደርሰውን ጥቃት ለመቃወም በቀጣዩ ወይም የፊታችን እሁድ መቀሌ ከተማ ላይ የታቀደው ሰላማዊ ሰልፍ የከተማው አስተዳደር ከልክሎናል ሲሉ አዘጋጆቹ ተናግረዋል ይህም መንግሥት የሴቶች ጥቃትን ለመከላከል ዝግጁ እንዳልሆነ ማሳያ ነው ብለዋል አዘጋጆቹ የከተማው አስተዳደር በበኩሉ ሰላማዊ ሰልፉ እንዲካሄድ ኃላፊነት የሚወስድ ተቋም ሊኖር ይገባል ነው ያልነው እንጂ አልከለከልንም ብሏል። ሙሉጌታ አጽባሃ ተጨማሪ አለው። ጽዴና አባዲ ሰላማዊ ሰልፉን ከሚያስተባብሩ አስራ ሁለቱ ወጣቶች አንዷ ናት። በክልሉ በተለያዩ አካባቢዎች በየጊዜው ጾታዊ ጥቃት በተደጋጋሚ ይፈጸማል ብላለች። ይህ ድርጊት እንዲቆምና ጥቃቱን የፈጸሙ ተጠርጣሪዎች በሕግ እንዲጠየቁ ለማድረግ ድምፃችንን ለማሰማት ነው ሰልፉን ያዘጋጀ ነው ብላለች። አስራ ሁለት ሰዎች ሰልፉን ለማስተባበርና ኃላፊነት ለመውሰድ ተዘጋጅተን ለመቀለ ከተማ አስተዳደር በ ፊርማችን አሳውቀናል ያለችው ጽዴና አስተዳደሩ ግን ኃላፊነት የሚወስድ ማህተም ያለው ድርጅት እንጂ እናንተ እንደ ግለሰብ አትችሉም ብሎ መብታችንን ከልክሎናል ብላለች። ሰላማዊ ሰልፍ ለሁሉም ዜጎች የተሰጠ መብት እንጂ ለድርጅቶች ብቻ የተወሰነ አይደለም ስትል የአስተዳደሩን መልስ ትቃወማለች። ይህን ሰልፍ ያሰብነው ነው በተለያየ ጊዜ የምንሰማው ብዙ ሴቶች ላይ የሚደርስ ጥቃት ስላለ ነው። መንግስትም ህዝብም ይህንን ለመቃወም ይሁን ለማቆም ብዙ ሲሰራት ስላላየን ህዝቡንም፣ መንግስትንም፣ ሚዲያውንም ሁሉም ኢንቮልቭድ የሆኑ ፓርት ኦፍ ሶሳይቲ ምላሽ መስጠት አለባቸው። መቆም አለበት ይሄ ጥቃት በሚል ነው ሰልፉን ለማዘጋጀት ያሰብ ነው። ሰልፉን ከሚያስተባብሩ አንዱ ፍቅር አሸብር የተባለ ወጣት በበኩሉ መንግስት ይህን ፆታዊ ጥቃት ለመቃወም በቀጣይ እሁድ በመቀለ ከተማ የተጠራውን ሰልፍ መከልከሉ ለጥቃቱ ትኩረት እንዳልሰጠው ማሳያ ነው ብሏል። ይህን ጥቃት የመንግስት መሪዎች ሳይቀር እየፈጸሙት ነው በማለት ተናግሯል። በትግራይ ውስጥ ብዙ ኢፍትሐዊ የሆኑ ነገሮችን ይደረጋሉ። ባለስልጣኖች ስልጣኖችን ከላ አድርገው ብዙ ነገሮችን ይጠቀማሉ። ይህን ነገር ዝም ከተባለ፣ ሕጉ በትክክል ኤክሰርሳይዝ ካልተደረገ እያንዳንዱ ቤት የሚያንኳኳ ይሆናል እና ወንጀ ልጆቹን ቅጣታቸውን እንዲያገኙ ሴቶቹን ደግሞ እንባቸውን እንዲጠበቅላቸው ከጎናቸው ሆነን እንድንሰለፍ ለማሳየት ነበር ተሰባስበን የወጣ ነው። የመቀለ ከተማ አስተዳደር ጽህፈት ቤት ኃላፊ አቶ ግርማይ ተስፋይ ሰልፉን አልከለከልንም፣ ነገር ግን ሰላማዊ ሰልፍ ለማካሄድ የተለመደው አሰራር ህጋዊ ማህተም ያለው ድርጅት ኃላፊነት እንደሚወስድ ማሳወቅ ሲችል ነው ብለዋል። ተከልክለናል የሚለውን ስህተት ነው። ይገባችኋል ወይም አይገባችሁም አልተባሉም። ስርአቱን አሟልታችሁ ኑ ነው የተባሉት። ሰልፍ እናካሄዳለን ስለ የሴቶች ጥቃትና ከሱ ጋር በሚተሳሰር ጉዳይ አሉን። እኛ ደግሞ እንድንፈቅድላችሁ ፕሮቶኮል የሚያሟላ ደብዳቤ ይዛችሁ ኑ፣ የትኛው ድርጅት እንደወከላችሁም በዛ መንገድ ኑ ነው ያልናቸው እንጂ ይገባችኋል ወይም አይገባችሁም ወደሚል ጉዳይ አልገባንም። የተወሰኑ ልጆች ናቸው መሆናቸው ተፈራርመው ተሰባስበን መጥተናል ያሉት ሁሉም ተሰባስቦ ለመጣም ዝም ብለህ አታስተናግድም። በቃ ኃላፊነት መውሰድ ያለበት ተቋም መኖር አለበት ነው ያሉት። ሰላማዊ ሰልፍ ለሁሉም ዜጎች የተሰጠ መብት እንጂ ለድርጅቶች ብቻ የተሰጠ አይደለም ብሏል። ቅሬታ አቅራቢዎችና ምን መልስ አለዎት ብለን ስንጠይቃቸው እስካሁን የተለመደውና የመጣንበት መንገድ ሕጋዊ ማህተም ባለበት ጥያቄ ለሚያቀርቡ ድርጅቶች ነው ሰልፍ የሚያካሄዱት። ከዚህ ውጭ ግን በቀጣይ ልንማርበት የሚገባ ነገር ካለ እንማርበታለን ብለዋል። ባለፈው ሳምንት በትግራይ ሰሜናዊ ምዕራብ ዞን አድዳዕሮ ከተማ አንድ የፖሊስ አባል ብዙ ሴቶች በተለያዩ ጊዜያት ደፍረዋል ተብሎ ክስ ቀርቦት ነገር ግን በስድስት ሺህ ብር ዋስ በመለቀቁ የከተማ ነዋሪዎች የተቃውሞ ሰልፍ ወጥተው ነበር። ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም